ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። በምን ሰነበታችሁ? ውድ ተመልካቾቻችን፣ አድማጮቻችን ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ የውይይት ክፍለ ጊዜ የሰንበት ትምህርት የውይይት ክፍለ ጊዜያችን ነው። ይህንን የሩብ ዓመት ውይይት ክፍለ ጊዜ በታላቁ ተጋድሎ፣ በታላቁ ውዝግብ ዙሪያ የምናደርገው ውይይት ነው። ይህ ውዝግብ በሰማይ እንደጀመረ ፍሰቱን ባለፉት ትምህርቶች አይተናል። ወደዚህም ምድር በወላጆቻችን በአዳምና ሔዋን ፈቃድ መሰረት ምክንያት እንደመጣ ተመልክተናል። ሂደቱንም እያጠናን ባለፈው ጊዜ በጨለማው ዘመን እንዴት መጽሐፍ ቅዱስ ማቅ ለብሶ ምስክር እንደነበረ ተመልክተን አይተናል። በዚሁ ፍሰት በዚሁ የነበረው የታላቁ ተጋሎ ውዝግብ በእግዚአብሔር ቃል እንዳይነበብ በመከልከሉ ጨለማ ዘመን መፈጠሩን ይህንን አይተን ነበር። ከዛ በኋላ ደግሞ የተሃድሶ አራማጆች መጽሐፍ ቅዱስ ወደ ቦታው እንዲመለስ ያደረጉትን ጥረትና በዚህ ውስጥ የነበረውን ተጋድሎ ስንመለከት ነበር። በዚሁ አግባብ ዛሬ የምናጠናው የኢየሱስ ሁለተኛ ምጻት እንዴት ግንዛቤ በክርስቲያኖች እንደነበረ እና የነበረው የተሳሳተ ግንዛቤ ደግሞ እንዴት መስተካከል እንዳለበት፣ አሁንስ ይህ የኢየሱስ ዳግም ምጻት እንዴት መጠበቅ እንዳለብን በመጽሐፍ ቅዱስም ደግሞ የተቀመጠው ትንቢት አፈጻጸሙ በክርስቶስ ምጻት አኳያ የምናየውና የምናጠናው ይሆናል። ስለዚህ የዛሬ ጥናታችን በተስፋ የተነሳሱት ወይም በተስፋ የተገፋፉት የሚል ርዕስ ተሰጥቶታል። ዋና ጥቅሳችንም የሚገኘው ኢሳያስ ምዕራፍ 25 ቁጥር 9 ነው። እንደዚህም ይነበባል። ኢሳያስ ምዕራፍ 25 ቁጥር 9፣ በዚያም ቀን እንሆ፣ አምላካችን ይህ ነው፣ ተስፋ አድርገነዋል፣ ያድነንማል። እግዚአብሔር ይህ ነው ጠብቀነዋል በማዳኑም ደስ ይለናል ሐሴትም እናደርጋለን። ይባላል ይላል። ይህ ደስ የሚያሰኝ ጥቅስ ነው። ወደ ውይይቱ ከመግባታችን በፊት ወንድማችን ጥበበ ስላሴ የመግቢያውን ጸሎት ያደርግልናል። እሺ፣ እንጸልይ። እጅግ አድርገን የምትወደን እግዚአብሔር አምላካችን፣ በዚህ ሰዓት ደግሞ ቃልህን እንድንማር እንድናጠና እንድንወያይ ስለፈቀድክልን ስለረዳህን እናመሰግናለን አሁንም ደግሞ በምንወያየው ውይይት አንተ በመካከላችን እንድትገኝ መንፈስ ቅዱስ እንዲመራ በጌታችን በኢየሱስ ክርስቶስ ያለውን እውነት ሁሉ እንዲያስተምረን ወደ እውነት ሁሉ መርቶን ደግሞ የሰማነውን የአወቅነውን እውነት ደግሞ በሕይወት የምንተረጉም ከሁሉ በላይ ደግሞ ለጌታችን ዳግም ምጽአት የምንዘጋጅ ልጆች እንድንሆን ከዚህ ትምህርት ተምረን እንድንባርክና በተባረከው ተስፋ እንድንጽናና ሁላችንን ምርዳን። ስለሰማህ እናመሰግናለን። በክርስቶስም ስም አሜን። እንግዲህ ዛሬ የምናጠናው ስለ ዳግም ምጻት ስለ ኢየሱስ እንደገና መምጣት ነው ብያለው። ይህንን ከታላቁ ውዝግብ አንጻር የተነሳበትን የተለያዩ ውዝግቦች በዚሁ በኢየሱስ ዳግም ምጻት እያነሳ እናወራለን። የመጀመሪያው ግን ጥያቄ የሚሆነው ስለ ኢየሱስ ዳግም ምጻት የመጽሐፍ ቅዱስ አስተምሮና ግንዛቤ ምን ይመስላል የሚለውን በማንሳት እንጀምራለን። ይህንን ጥያቄ ተመልሱኝ ያላችሁ። እንግዲህ በመጽሐፍ ቅዱሳችን የክርስቶስ ዳግም ምጽአት በጣም በተደጋጋሚ ከተጠቀሱ ሀሳቦች መካከል ዋነኛው እንደሆነ የመጽሐፍ ቅዱስ ተማሪዎች ያስቀምጡልናልና፣ እንዲሁም አንድ የመጽሐፍ ቅዱስ ተማሪ አንድ ያገኘውን ሀሳብ ሲናገር ምን ይላል? በብሉይ ኪዳን መጽሐፍት ብቻ በመጽሐፍ ቅዱስ ውስጥ ስለ ክርስቶስ ዳግም ምጽአት የሚናገሩ ወደ 1845 የሚሆኑ ጥቅሶች አሉ። እንደዚሁም ደግሞ በአዲስ ኪዳን ደግሞ ካሉት 260 ምዕራፎች ወደ 300 የሚሆኑት ከዛ በላይ የሚሆኑት ማጣቀሻዎች ስለ ክርስቶስ ዳግም ምጽአት ይናገራሉ እና እነዚህንም በአማካኝ ስናሰላቸው ከ25 ቁጥሮች አንዱ ስለ ክርስቶስ ዳግም ምጽአት ይነግረናል እና ከ27ቱ የአዲስ ኪዳን መጽሐፍት ውስጥ ደግሞ ወደ 22ቱ ይሄንኑ ሀሳብ የክርስቶስን ዳግም ምጽአት በጣም አጉልቶ የሚናገሩ እንደሆነ ማስተዋል እንችላለን። ሌላው ነገር ምንድን ነው? አሁን ከምናጠናው ትምህርት አኳያ የታላቁ ውዝግብ ትምህርት መጠናቀቂያው የሚደርሰው በጌታችን ዳግም ምጽአት ነው። ከዛ በኋላም ያው የሚከሰቱ ነገሮች አሉ። ግን ወደ መጠናቀቂያው በጣም እየመጣ የሚሄደው ክርስቶስ ዳግም በሚመጣበት ጊዜ የኃጢአትና የክፋት ጠንሳሽ የሆነው ዲያብሎስ ሴጣን የመጨረሻውን ፍርድ የሚያገኝበት ሁኔታ እየተጀመረ የሚሄድበት ነው እና አንዱ ልንመለከት የሚገባው እሱ ነው ብዬ አስባለሁ። ሌላው የዳግም ምጽዓት ሀሳብ በክርስቶስ ዘመን የተጀመረ ወይም ከዛ በኋላ ባለ በተሐድሶ ዘመን የተነሳሳ ሀሳብ ሳይሆን የአዳም ሰባተኛ ትውልድ የነበረው ሄኖክ የክርስቶስን ዳግም መምጣት እንግዲህ በዛን ዘመን ገና ከጥፋቷ በፊት ይመኝ ነበር ወይም ያንን ያስብ ነበር ይላል። ይሁዳ መጽሐፍ ወይም ይሁዳ መልእክት አንድ ምዕራፍ ነው ያለው። ቁጥር አስራ አራትና አስራ አምስት ላይ እንደዚህ ይላል፣ ከአዳም ጀምሮ ሰባተኛ የሆነው ሄኖክ፣ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረጉት ስለ ኃጢአተኛ ስራቸው ሁሉ፣ አመፀኞችም ኃጢአተኞችም በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአላፋት ቅዱሳኑ ጋር መጥተዋል ነው እንደው የሚለው። እና ሄኖክ ይሄንን አስቀድሞ ገና ከጥፋቷ በፊት ሲመኘው የነበረ ሀሳብ እንደሆነ እናያለን። እና የዳግም ምጽአት ሀሳብ ከቀድሞ ዘመን ጀምሮ በሰዎች አእምሮ ውስጥ የነበረ የተባረከ ተስፋ በኋላ ጳውሎስ የሚለው እንደነበር እናያለን። ጉዳዩ ደግሞ ትንሽ ነገሩን ጠንከር ለማድረግ ጉዳዩ በዚህ ምድር ያለውን ሁኔታ ብቻ የሚመለከት ሳይሆን ኃጢአት የተጀመረው እና የተጠነሰሰው ከአሁን ቀደምም እንደተመለከት ነው በሰማይ እንደመሆኑ መጠን ለኃጢአት ችግር ድምዳሜው የመጨረሻው መፍትሄ አሁን ጥበብ እንደተከሰው ቲቶ ምዕራፍ ሁለት ቁጥር አስራ ሶስት ላይ የተባረከው ተስፋ የተባለው በሰዎች ብቻ ሳይሆን ለዓለማትም ሁሉ ለእግዚአብሔር ጭምር እንደሆነ ነው። እንግዲህ በአዲስ ኪዳን በብዙ እንደሚጠቀስ ነግረህናል። እንዲሁም በብሉይ ኪዳንም በጣም ብዙ ስለ ኢየሱስ እንደገና መምጣት ይሄንንም ታላቁን ውዝግብ ታላቁን ተጋድሎ ወደ መጨረሻ የሚያደርገው የሚያፋጥነው የሚያደርሰው ክስተት እንደሆነ አይተናል። የኢየሱስ ዳግም ምጻት የተባረከው ተስፋ በተለይ እነ ጳውሎስ በነበሩበት ጊዜ በጣም ተጋግሞ የሚነሳ እና ያንን በመጠበቅ የሚጓጉ ክርስቲያኖች የነበሩበት ዘመን እናያለን። በተለይ የተሰሎንቄ መጽሐፍ ስናነብ፣ እንደውም በነሱ ጊዜ የሚመጣ ሁሉ እስኪመስላቸው ድረስ ነበር የሚያስቡት። ግን በኋላ የክርስቲያኑን ዓለም ታሪክ ስናይ፣ ይሄ ግንዛቤ እየተዳከመ መጣ። በፊት እንግዲህ የነበረው ግንዛቤ በትክክል ፊት ለፊት እየታየ እየተሰማ በክብር ይመጣል የሚለው ግንዛቤ ነበር። ግን ከዚህ ግንዛቤ መንሸራተት መጣና፣ ይሄ መንሸራተቶች ምንድን ናቸው የሚለውን መጀመሪያ ጠይቃችኋለሁ። ከዛም ለምን ያ መንሸራተት መጣ የሚለውንም እናነሳለን። ግን በኋላ አሁን ባነሳሁት አመታት እንግዲህ ከታላቁ ውዝግብ ጋር አድርገን ስናየው ይሄ መንሸራተት የተከሰተው በምን በምን ዙሪያ ነው? እንዴትስ ሆነ የሚለውን መልሱልኝ አንድ እዚህ ላይ ሀሳብ አሁን ያነሳኸው ጥያቄ ላይ ለመስጠት እንዳልከው ጌታ የሚመጣው በአካል የሚታይ ሆኖ የሚሰማ ሆኖ እና በክብር እና ሁሉም እያየው ነው የሚል የመጽሐፍ ቅዱስ ትምህርት በኋላ ግን፣ በአስራ ዘጠነኛው ክፍለ ዘመን አካባቢ የተነሱ አዳዲስ ፍልስፍናና አስተምህሮቶች ያመጡት ሀሳብ ምንድን ነው? ይሄ ሀሳብ በቀጥታ ልክ እናንተ እንደምትሉት ብለው ያው መበረዝ ጀመሩ። ምክንያቱም ዋናው ማሰብ ያለብን ነገር ሰይጣን በዚህ ውስጥ ሁሉ ስራውን የሚሰራው እሱ ነው። ምክንያቱም የክርስቶስ ምጽአት ሆነ ማለት የእሱ ጉዳይ አከተመ አበቃለት ማለት ነው። የማሳሳቱ ሰዎችን ወደ ጥፋት የመምራቱ ነገር ሁሉ የሚያከትምበት ጉዳይ እንደሆነ እናያለን። ስለዚህ በዚህ በአስራ ዘጠነኛው ክፍለ ዘመን መጀመሪያ አካባቢ የተለያዩ አይነት ፍልስፍናዎች ተነሱ። አንዳንዶቹ ምናሉ አይ ክርስቶስ ከአንድ ሺሁ ዓመት በኋላ ነው የሚመጣው የሚል አመለካከት ተነሳ። ሌሎቹ ደግሞ ምን አሉ? አይደለም ይሄ እንዲያውም ዝም ብሎ የሰነፎች አስተሳሰብ ነው። ክርስቶስ ዳግም ምጽአት ይባለው እና በተለይ ይሄ የአንድ ሺህ ዓመት ስርዓት ይባለው ምሳሌያዊ አነጋገር ነው፣ ምሳሌያዊ አስተሳሰብ ነው። ክርስቶስ እችን ምድር እያጸዳት ነው እና ከዛ በኋላ ደግሞ አዲስ ዘመን ደግሞ ይመጣል የሚል አመለካከት መጣ። ሌሎች ደግሞ እንደዚሁ ምናሉ አይ በአንድ ሺ ዓመት ደግሞ እንደገና እድል ሰዎች እድል ያገኛሉ ወንጌል ይሰቀል የሚልም አስተምሮቶች መጡና፣ እነዚህ ሁሉ ውስጥ የምናየው ዋናው ነገር ምንድነው? ሰይጣን ሰዎችን በተሳሳተ አስተሳሰብ ውስጥ አስገብቶ እድል አላችሁ፣ ጊዜ አላችሁ፣ አሁን ምንም ችግር የለም ክርስቶስ የመምጣቱ ጉዳይ አያሳስባችሁ የሚል የማዘናጊያ መንገድ እየተጠቀመ እንደሆነ ነው የምናየው እና ይሄም ደግሞ ብዙ እንደሰራለት እናያለን። ከሌላ አንጻር ደግሞ ዝም ብለን ሰዎችን ባህሪ በምናይበት ጊዜ ሐዋርያት የተሰኩበት በነበረው በአንደኛው ክፍለ ዘመን በግሪክና በሮም ሀሳብ እና አምልኮች ይመሩ የነበሩ ሰዎች አሁን ካለው ህይወት በኋላ ሌላ ህይወት አለ የሚለውን ነገር አያምኑም ነበር አምልኳቸውና ጥንቆላዎቻቸው በሙሉ በዚህኛው ህይወት ላይ ያተኮሩ ነበሩ። ይሄኛውን ህይወት ለማሻሻል፣ ንግዳቸውን ለማሳካት ወዘተ ነበር እና አዲስ አዲስ ግንዛቤ ነበረ ለነሱ ማለት ነው። ችግሩ ግን እንግዲህ ቀድሞም እነሱ አምልኳቸው እዚህ ምድር ላይ ብቻ እንዴት ነው ሊያነጣጥር የቻለው ወደሚለው ሀሳብ ይወስደናል። ምክንያቱም ሰዎች ብዙ ትዕግስት የለንም። ጌታ ኢየሱስ ክርስቶስ ስለ ዳግም ምጽአቱ በማቴዎስ ወንጌል ምዕራፍ 25 ቁጥር አምስት ላይ ራሱን በሙሽራ መስሎ የተናገረው ምሳሌ ላይ ቁጥር አምስት ላይ ምን ይላል? ሙሽራው በዘገየ ጊዜ ሁሉም እንቅልፍ ተጫጫ ናቸውና ተኙ ይላል። ይህ እንግዲህ ስለ አማኞች ነው እየተናገረ ያለው። ጌታ ኢየሱስ ክርስቶስ የሚመጣበት ሁኔታ የሚመጣበት በሚመጣበት ጊዜ የሚሆኑትን ነገሮች አስቀድሞ ቢነግረንም ሰዎች እንደ መሆናችን መጠን ያንን ነገር መታገስ እና በጽናት መጠበቁ እጅግ አስቸጋሪ እና ፈታኝ እንደሆነ መጽሐፍ ቅዱስ ራሱ ጌታ ይናገራል። እስከ መጨረሻ የጸና እርሱ ይድናል ብሎ ማለት ነው። ስለዚህ ያ የሰዎች ባህሪ መንፈሳዊ ነገሮቹ እኛ በፈለግነው ፍጥነትና በፈለግነው መንገድ አልሄድ ሲሉ ጥበብ እንዳለው የተለያዩ ፍልስፍናዎችን ማምጣት ሊሆን ይችላል። ዲያብሎስ ለሚያመጣቸው ነገሮች ተጋላጭ ያደርገናል ማለት ነው። ሁለተኛ ጴጥሮስ ምራፍ ሶስት ላይ ስለ እግዚአብሔር ትዕግስት የሚናገረው ነገር አለ። እግዚአብሔር እንደ ሰው አይደለም። ትዕግስቱም ቢሆን ነገሮች የሚራዘሙትም ሰዎች ንስሓ እንዲገቡ፣ ሰዎች እንዲመለሱ ነው። እግዚአብሔር ምጽአቱን የክርስቶስን ምጽአት በማንኛውም ጊዜ ማድረግ ይቻላል ግን ለእኛ ሲባል ነው የነገር ነገር የረዘመው። ችግሩ ግን እንግዲህ የሰው ባህሪ እጅግ አስቸጋሪ መሆኑ የሚታወቀው ለእኛ ተብሎ የረዘመው ነገር እኛኑ መጨረሻ ላይ ፈትኖን አይ እየዘገየ ነውና። እንደፈለግኩልሁን የሚለውን ፈተና እያመጣ እንደሆነ ዛሬም ለምንኖር ሰዎች ትምህርት ሊሆነን እንደሚገባ በዚህ አጋጣሚ ማየት ይቻላል። እንደተባለው ባለፈውም ሳምንት እንዳጠና ነው መጽሐፍ ቅዱስ በዚህ በጨለማው ዘመን በጣም ብዙ ጥቃት ደርሶበት ነበር እና ክርስቲያኖች መጽሐፍ ቅዱስ እንዳያጠኑ ብዙ መከራ ደርሶባቸው ነበረ። ከዛ በኋላ ግን ሁለቱ ምስክሮች የሚለውንም ስናጠና ነበር። በዛ ጊዜ ሁለቱ ምስክሮች እንደተገደሉ ማይተን ነበር እና የመጽሐፍ ቅዱስ እውነቶችን እንዳያስተውሉ ያ ሁሉ ተጽዕኖ ነበረው። ከዛ በኋላ ደግሞ መጽሐፍ ቅዱስን በሚያጠኑበት ጊዜ የራሳቸውን አስተሳሰብ በማስገባት መጽሐፍ ቅዱሱን እንደፈለጉ የማጣመም ነገር ተከስቶ ነበር። ቅድም ልክ እንደተዘረዘረው መጽሐፍ ቅዱስ የሚለውን ስለ ዳግም ምጽአት ክርስቶስ ሲመጣ ምን ይሆናል የሚለውን አንደኛውን ሀሳብ ብቻ በማጉላት የራሳቸውን ሀሳብ ሰዎች እየከቱ ወደ ስህተት የመሄድ አደጋ ተከስቶ ነበረ። አሁን ስታወራ ቆይ ጥበበ ስለ አንድ ሺህ ዓመት ተናግረሃል ምንድን ነው ይሄ አንድ ሺህ ዓመት እንግዲህ ሀሳብንም ጨምራ ይሄ አንድ ሺህ ዓመት ምንድን ነው የሚለውን ማብራራት አለብን እሺ እሺ ሁለት የሁለት ሀሳብ እሰጥሃለሁ አንድኛው ለመጨመር የፈለግኩት የክርስቶስ በስጋ ወደ ምድር መገለጥ ከዛ በኋላ ደግሞ በዳግም መመለስ ከታላቁ ተጋድሎ አኳያ ስናየው በጣም ወሳኝ የሆነ ክስተት ነው ይህንን ክስተት ሴጣን እንዲያብሎስ አይፈልገውም እና ያውቀዋል። በደንብ አድርጎ ስለሚያውቀው በተቻለ መጠን ሰዎች አሳሰባቸው ከዚህ እንዲነጠል ነው ያደርገው እና መጀመሪያ በስጋም ሲገለጥ በጣም ጥቂት ሰዎች ናቸው ጌታ በስጋ መምጣቱን ምድርን፣ ሊዋጅ ዓለማትን ሊዋጅ መምጣቱን ያወቁት። ጥቂት ሰዎች ናቸው ከቤተ መቅደስ የነበሩ ሁለት ሽማግሌዎች፣ አንድ ሽማግሌና አንዲት እዛ የነበረች ሴት አሮጊት በመንጋ የሚጠብቁ እረኞች፣ ከሩቅ ሀገር የመጡ ደግሞ ሰባ ሰገል የሚባሉት እንደዚህ ናቸው። ይህንን የተረዱት አሁንም ሲሰቀልም እንደዚሁ ነው። ተመሳሳይ ነገር ነው። ጥቂት ሰዎች ናቸው ያንን አገልግሎትን የተረዱት። ዳግም ሲመጣ እንደዚሁ ነው። ተመሳሳይ ሁኔታ ሰይጣን የሰዎችን አስተሳሰብ መውሰድ ስለሚፈልግ ይህንን አይነት ተግባር በተደጋጋሚ በክርስቶስ ሕይወት ውስጥ ያደርጋል። ምክንያቱም ከታላቁ ተጋሉ አኳያ ይሄ ውጤታማ የሆነ ስራ ስለሚሰራ ያንን ማክሸፍ ስለሚፈልግ ነው። ስለ ሺው ዓመት የሚለውን በተመለከተ እንግዲህ ምንድነው ዋናው ነገር ጌታ ሲመጣ መጽሐፍ ቅዱስ እንደሚናገረው አንደኛ ተሰሎንቄ አንደኛ ቆሮንቶስ አስራ አምስት ላይም አንደኛ ተሰሎንቄ አራት ላይ እና ደግሞ እንደዚሁም ራእይ ምዕራፍ ሀያ ላይ እንደምናየው ክርስቶስ ሲመጣ የሚከሰቱ ነገሮች አሉ። አንደኛ ህያው የሆኑት ጻድቃን ይለወጣሉ። በአንደኛ ቆሮንቶስ አስራ አምስት መሰረት የሞቱ ጻድቃን ይነሳሉ። ሞተው የነበሩ ኃጢአተኞች እንደ ሞቱ ይቀራሉ። በህይወት ያሉ ኃጢአተኞች ደግሞ በክብሩ ብርሃን ይጠፋሉ። ይሄንን ራይ ስድስትም ይነግርናል። ይህ እነዚህ አራት ነገሮች ናቸው የሚወዱት ከዛ በኋላ ራይ ምዕራፍ ሃያ ላይ እንደሚናገረው ክርስቶስ በአየር በደመና የሚቀመጠው አንደኛ ተስሎንቄ አምስትም ይነግርናል ይሄንን በደመና ላይ እንደሆነ እኛ ህያዋን የሆንን እና ጻድቃን የነበሩ ሙታን በትንሣኤ የተነስተው እሱን በደመና ለመቀበል እንነጠቃለን፣ ወደ እርሱ እንሄዳለን። እሱ ምድርን አይነካም። ከዛ ጸድቃን በህይወት የነበሩት ተለውጠው ሙታን የነበሩት ደግሞ ተለውጠው ተነስተው አንድ ላይ ሆነን ክርስቶስን በደመና ለመቀበል እንነጠቃለን። ከዛ ከሱ ጋር አብረን ወደ ሰማይ እንሄዳለን። ራይ ምራፋያ የሚነግረን ይሄንን ነው። ከዛ በኋላ በሰማይ ለአንድ ሺህ ዓመት ይነግሳሉ ይላል ራይ ምራፋያ ቁጥር አራት መጨረሻው ላይ ቁጥር አምስት አራት መጨረሻው አካባቢ ምን ይላል? ከክርስቶስም ጋር ሺህ ዓመት ኖሩና ነገሱ። የተቀሩት ሙታን ግን ይህ ሺህ ዓመት እስኪፈጸም ድረስ በህይወት አልኖሩም። ይህ የፊተኛው ትንሳኤ ነው ይላል። ስለዚህ በሰማይ ሄደን አንድ ሺህ ዓመት ከክርስቶስ ጋር እንቀመጣለን፣ እንመረምራለን መጽሐፍት። ከዛ በኋላ ሺህ ዓመት ሲፈጸም ይላል ቁጥር ሰባት ላይ ራእይ ምዕራፍ ቁጥር ሰባት ሺሁ ዓመት ሲፈጸም ሰይጣን ከእስራቱ ይፈታል። ቅድም ያልተናገርኩት ነገር ምንድን ነው? ሰይጣን ይታሰራል በአንድ ሺህ ዓመት ይላል ቁጥር አንድ ላይ። ሰይጣን ይታሰራል ማለት በዚህ ምድር ላይ ተወስኖ ይቀመጣል። ከዛ በኋላ ሺሁ ዓመት ሲፈጸም ሰይጣን ይፈታል ይላል። አዲሷ ኢየሩሳሌም ወደ ምድር ትወርዳለች። ያችን ከተማ እንውረራትና እንውሰዳት፣ የእኛ ማድረግ እንችላለን ብሎ ተመሳሳይ ያው ከዚህ በፊት የሰራውን አይነት የእብደት ስራ ለመስራት ይሞክራል። ይህን በሚያደርግበት ጊዜ እሳት ከሰማይ ወርዳ እሱንም የእሱን ተባባሪዎችንም ሁሉ አጠፋቻቸው ይላል ራዕይ ምዕራፍ ሀያ ቁጥር የመጨረሻው ቁጥር አስራ አምስት ላይ ይህም ሁለተኛው ሞት ነው ይላል። ሁሉም እነዚህ የጥፋትና በህይወት መጽሐፍ ተጽፎ ያልተገኙት በሙሉ በእሳት ባህር ውስጥ ተጣሉ ይላል። ይሄ እንግዲህ የታላቁ ተጋድሎ ሙሉ በሙሉ መጠናቀቂያን የሚያመለክት ሆነው መጽሐፍ ቅዱሳችን ያስተምረናል። በጣም ጥሩ ስለዚህ ይሄንን በራእይ ምራፍ ሀያ ተጠቀሰውን የሺህ አመት አስተምሮ ነው እንግዲህ አንዳንዶች ወደዚህ አንዳንዶች ወደዛ እየጎተቱት ያለው ብለ ቅድም የተናገርኩ ሀሳብ በጣም ጥሩ ሀሳብ ነው እንግዲህ የሉተር ተሀድሶ እንቅስቃሴ ከተነሳ በኋላ በሮም ጳጳሳዊ ስርዓት ደግሞ ያንን እንቅስቃሴ የሚቃወም ሌላ እንቅስቃሴ ካውንተሪ ሪፎርሜሽን የሚባል ተነስቶ ነበር። እና እሱ ከተነሳ በኋላ የትንቢት አተረጓጎሞች ላይ ትልቅ ጫና አሳድሯል። በፊት ትንቢት ሲተረጎም በታሪካዊ ፍሰቱ የመተርጎም ልምድ ነበረ በክርስትናው ዓለም የነበረው። ከዚህ ከዚህ ከተሃድሶን ተቃውሞ የተነሳው ካውንተር ሪፎርሜሽን በኋላ ግን ወይ ወደ ድሮ ተፈጽሟል ወይ ደግሞ ወደፊት ነው የሚፈጸመው የሚል አስተሳሰብ ስለተዘራ እንግዲህ የመጽሐፍ ቅዱሳዊ ያልሆነ የታላቁ ተጋድሎ አስተሳሰብ ስለተዘራ ትንቢቶች ሁሉ ሲተረጎሙ ወይ ድሮ ተፈጽሟል ብሎ እንዲደመደም ወይም ደግሞ በቃ ለኢየሱስ ሊመጣ ትንሽ ዓመታት ሲቀሩት ነው የሚፈጸመው የሚል እንዲደመደም አድርጓልና እንዳለመታደል ሆኖ የፕሮቴስታንት ዓለሙ በተለይ አውሮፓ ውስጥ ያለው ድሮ ተፈጽሟል የሚለውን ይዞ ሲሄድ፣ ወደ አሜሪካ ሀገር ደግሞ ያለው ወደፊት ይፈጸማል የሚለውን ይዞ በዛ እየተወዛገበ እንደሆነ እናያለን። ይሄ ደግሞ መጽሐፍ ቅዱሳዊ አይደለም። እንግዲህ በጥናታችንም እያየ ነው እንሄዳለን። እሺ፣ በጣም ጥሩ። አሁን እዚህ ድረስ ከደረስን በኋላ እንግዲህ ስለ ቅድም የተነሳ ሀሳብ አለ። በ19ኛው ክፍለ ዘመን የተለያየ አስተሳሰቦች ስለ ዳግም ምጽአት ነበረ። ግን አንዳንድ ሰዎች የእውነተኛ መጽሐፍ ቅዱስን ማጥናት ጀመሩ እና ስለ እሱን ንግብ እስቲ እና ሲያጠኑ ምን አገኙ፣ በትንቢቱም ዙሪያ ምን መረዳት ጀመሩ የሚለውን እናንሳ። የዛን ዘመን የነበሩ ሰዎች እንግዲህ ያደረጉት አንዱ ነገር ምንድን ነው በኢሳያስ ሀያ ስምንት ቁጥር አስር መሰረት ነው መጽሐፍ ቅዱስን ያጠኑ የነበረው አሁን አንተ እንዳልከው እንደፈለጉ ደስ እንዳላቸው ተነስተው ሳይሆን ትንቢትንም የእግዚአብሔርን ቃል ሊተረጎመ የነበረው ሲያጠኑ በጣም ተጠንቅቀው ለማጥናት ነው የሞከሩት። ያው የሳቱበትንም ሁኔታ እናያለን በኋላ ላይ ነገር ግን አጠናናቸው ምንድን ነበር ስንል ኢሳያስ ምዕራፍ ሀያ ስምንት ቁጥር አስር ላይ እንደዚህ ይላል፣ ትእዛዝ በትእዛዝ ትእዛዝ በትእዛዝ፣ ስርዓት በስርዓት ስርዓት በስርዓት፣ ጥቂት በዚህ ጥቂት በዚያ ነው ይላል እና አንደኛ የተከተሉት መርህ ይህንን ነው። ጥቂት ከዚህ ጥቂት ከዛ ጥቅስ ከዚህ አንድ ጥቅስ ከዛ እነዚህን እያገናኙ ነው ያጠኑት እና እንደዚህ ሲምቦሊክ የሚባሉት ምንድ ምሳሌ የሆኑትንም ነገሮች ለምሳሌ ያክል አውሬ የሚለውን ነገር ሲፈቱ መጽሐፍ ቅዱስ ላይ ሄደው ያገኙታል። ዳንኤል ላይ ሄደው አውሬ መንግስትን ያመለክታል የሚለውን ለምሳሌ ያክል አሳሰብን የወሰዱት እና በዛ መርህ መሰረት እንዳጠኑ እናያለን። ምሳሌ ምዕራፍ ስምንት ቁጥር ስምንት እና ዘጠኝ ላይም እንደዚህ ይለናል። ስለ አጠናናቸው ስልት ሲናገር የአፌ ቃላት ሁሉ ልቅ ናቸው፣ ጠማማ ዘወርዋራም አይደሉም። እነርሱን በሚያስተውሉ ዘንድ የቀኑ ናቸው፣ እውቀትንም ካገኙት ሰዎች ጋር የተስማሙ ናቸው ይላል እና እነዚህ ሰዎች አጠና እንደዚህ ነው። የእግዚአብሔር ቃል ቀጥተኛና የቀና ነው። ስለዚህ ካጠና ነው ትርጉም እናገኝበታለን ብለው አጠኑ እና የጥናታቸውን ውጤት በእርግጥ ያው የነበራቸውን አሳሰብን የሚያመለክት ቢሆንም በተወሰነ መልኩ ግን አጠና ናቸው። በዚህ መልኩ እንደነበር ጥቅስን ከጥቅስ እያቀናጁ እና እያነጻጸሩ ያጠኑ እንደነበር የትንቢት አፈታት ሁኔታ ትንሽ መለስ ብለን ለማየት ያህል ነው። አንድ ሀሳብ ለመስጠት እነዚህ ሰዎች እንግዲህ ሚለር በጥንቃቄ መጽሐፍ ቅዱስን ያጠና ነበር። ቅድሚያው በደንብ አድርገው ተገልጿል። ከዛ በኋላ ግን ለምንድን ነው አንድም የሳቱበትን ሁኔታ ለምንድን ነው ይሄንን ነገር እግዚአብሔር ማለት በተሳሳተ ሁኔታ እንዴት ነው ሊረዱ የቻሉት የሚለውን ካየን አንድ ለመጥቀስ ሚፈልገው ሀሳብ እንግዲህ በተደጋጋሚ ከዚህ በፊት በነበሩት ጥናቶች እንደገለጽ ነው፣ የጨለማው ዘመን የሚባለው ታሪክ ላይ የመጽሐፍ ቅዱስ አስተምሮና አስተሳሰብ እና አፈታት በሙሉ የተዛባበት እና ብዙ ሀሰተኛ ትምህርቶች ቤተክርስቲያን ውስጥ የገቡበት ረጅም ዓመት ነው ያለፈው። 1260 ዓመት በትንሹ አልፏል እና በዛ ውስጥ ሁሉ በጣም ብዙ የተሳሳቱ ትምህርቶች ገብተው ነበር። እናም ሰዎች የተሳሳቱ ትምህርቶች ሰለባ መሆናቸው ግልጽ ነው። እና በዚህ ውስጥ እንግዲህ ስናይ አተረጓጓማቸው ላይ አንድ ነገር የምንረዳው ምንድነው? በክርስቶስ ዳግም ምጽአት በተመለከተ ምንም አይነት ስህተት አልነበራቸውም። ክርስቶስ በአካል እየታየ በድምፁ እየተሰማ በክብር ይመጣል የሚለውን ያምኑ ነበር። ነገር ግን የሚመጣበትን ጊዜ አንደኛ ወሰኑ ማቴዎስ 24 ላይ ማንም አያውቅም የሚለውን እንግዲህ በደንብ ሳያስተውሉ ማለት ነው። ሌላው ከዚህ በፊት የተማሯቸውና በዚህ ዘመናት ተጠራቅመው የመጡ የአስር ትምህርቶችም ትንቢቱን በተዘዋዋሪ መልኩ እንዲረዱ አድርጓቸዋልና ምድር እቺ ምድር እንደሆነች መቅደስ የሚለው እቺ ምድር እንደሆነች እና መጽዳት የሚለው ደግሞ የክርስቶስ ምጽአት ነው ብለው በመተርጎማቸው ምክንያት ይሄ ነገር እንደተከሰተ እናያለን። ግን ይሄ ደግሞ ራሱን የቻለ በረከት ውስጡ ምንድነው ሰዎች ስለ ክርስቶስ ዳግም ምጻት በደንብ እንዲረዱ የጠለቀ አስተሳሰብ እንዲኖራቸው የበለጠ እውነትን እንዲያውቁም በተመሳሳይ መልኩ እንደረዳቸውም እንረዳለን በጣም ጥሩ እንግዲህ ተመልካቾቻችን የዛሬውን ትምህርት እዚህ ላይ ማጠቃለል ግድ ይሆንብናል ዛሬ እንግዲህ የተማርነው ስለ ዳግም ምጻት ተምረናል ዳግም ምጻት አሁን የምናየውን ይሄ የታላቅ ውዝግብ በሰማይ የጀመረውን ወደ መፈጸሚያ የሚያደርሰው ትልቅ ነገር እንደሆነ ተመልክተናል። ስለ ዳግም ምጻት መጀመሪያ የመጀመሪያው ክርስቲያኖች የነበራቸው ትክክለኛ ግንዛቤ፣ ናፍቆት ነበር። በኋላ ግን ይሄ እየተራዘመ በሄደ ቁጥር እየተሰላችሁና እየተተወ የመጣ ሐሳብ፣ በኋላም ደግሞ በጨለማው ዘመን ምክንያት የተበረዘና አመለካከቱ የተዛባ እንደሆነ አይተናል። በኋላ በ19ኛው ክፍለ ዘመን ግን የታደሰ አመለካከት እንደመጣና ወደ መጽሐፍ ቅዱሱ የመመለስ ሁኔታ እንደተከሰተ ይሄም ኢየሱስ በግልጽ እየታየ ማንም እየሰማው ተደብቆ ሳይሆን የሚመጣ መሆኑን በመጽሐፍ ቅዱሳዊ ግንዛቤ የተረዱት እንደሆነ አይተናል። ይህንን የዳግም ምጽአት ደግሞ በትክክል እንዳንገነዘበው ሰይጣን እሱንም የሚያጠፋው ጉዳይ ስለሆነ፣ የሱን መጥፊያ የሚያቃርብ ጉዳይ ስለሆነ የሚጫወተው ሚና በዚሁ በታላቁ ውዝግብ ውስጥ ያለውን አይተናል። በኋላም ደግሞ መጽሐፍ ቅዱሱን ያጠኑ እንደነ ሚላርና አብረውት የነበሩ ሰዎች ይሄ የረጅሙን የ2300 ዓመት ጥናት ከዳንኤል ምዕራፍ 8ና 9 አንስተው እንዳጠኑ ኢየሩሳሌም መገንባት ከጀመረችበት አዋጅ ጀምሮ የሚጀምር መሆኑን አይተናል። ትንቢቶቹም በተለይ የመጀመሪያው የመሲ መምጣት እንዴት በትክክል እንደተፈጸመ በኋላም ደግሞ በመጨረሻው የ2300 ዓመት የሚያልቅበት የ1844 እንዲሁ የሚፈጸም እንደሆነ አይተናል። እንግዲህ በሚቀጥለው ትምህርታችን በዚህ በ1844 ምንድን ነው የሚለው ከቤተ መቅደሱ ትምህርት ጋር የተከሰተው ከዛ ጀምሮ ያለው የሆነው ነገር ምንድን ነው የሚለውን በጥልቅ እናጠናለን። በዛም ጊዜ አብራችሁ እንድትሆኑ ልናሳስባችሁ እንወዳለን። አሁን ስናጠቃለን፣ መጨረሻው መደምደሚያውን ጸሎት እናደርጋለን። ቅዱስ የሆንክ አባታችን እናመሰግንሃለን። አብረህን ሁልጊዜ ያለህ አምላክ ስለሆንክ በዚህ በታላቁ ተጋድሎ ውዝግብ ውስጥ ብንኖርም ሁልጊዜ በቅንነት የአንተን ቃል የምናጠናና የምንከተል ከሆነ ብንሳሳትም የምታርመን አምላክ፣ የምትመራን አምላክ ስለሆንክ እናመሰግንሃለን። ሁልጊዜ በአንተ ቃል ላይ መደገፍ፣ የአንተን ቃል ማጥናት የበለጠ እንድንችል መንፈስ ቅዱስ እንዲረዳን እንዲያሳስበን ለምንሃለን የሚያዳምጡትን የሚሰሙትን ሁሉ የእግዚአብሔር መንፈስ በተለየ ሁኔታ እንዲቀርባቸውና ወደ እውነት ሁሉ እንዲስባቸው እንደምናለን። እንደ መልካም ፈቃድ ሁሉ ይሁን። በክርስቶስ ስም አሜን።